ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ድምፅ አለ፣ አዋኪ ነገሮች አሉ። እናንተ በእርግጠኝነት ማወቅ የሚገባችሁ ይህ እድሳት ተጠናቆ ውብ የሆነ ቤት ውብ የሆነች ኢትዮጵያን ለእናንተ እንደምናስረክብ በእርግጠኝነት እነግራችኋለሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው ዛሬ ከኢትዮጵያ የተለያዩ ክልሎች የተውጣጡ ታዳጊዎች ጋር ተገናኝተው በተወያዩበት ወቅት ከተናገሩት የተወሰደ ነው። የሚታደስ ቤት ዶክተር አብይ እንዳሉት በጣም ብዙ ቆሻሻ አለው። አሁንም ኢትዮጵያ ላይ ያለው ግርግሩም የረብሻውም ስሜት ሁሉም ነገር ቀሪ እንደሆነ ነው። ምክንያቱም የሚታደስ ቤት አቧራ እንዳለው ሁላ ህዝቡም ታፍኖ የኖረ ስለሆነ ሲለቀቅ የሚፈጠረው ነገር ከባድ ይሆናል። ጠቅላይ ሚኒስትሩ ካነጋገሯቸው ታዳጊዎች የአንዷን ድምጽ ነው የሰማችሁት። ሙሉ ዘገባው በዕለቱ አቢይ ርዕስ ይቀርባል። አርብ ህዳር 28 2011 ዓ ም ነው። ጤና ይስጥልኝ፣ ልን የተከበራችሁ አድማጮቻችን እንደምን አመሻችኋል። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችንም ይዘናል። የምሽቱ አስተናጋጆቻችሁ እኔ ሰለሞን ክፍሌና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እስከ አራት ሰዓት እንዘልቃለን። አሁን የሰዓቱን የዓለም ዜና እናሰማለን። መልካም ምሽት ኢትዮጵያን። ወደ ኋላ የሚመልስ ኃይል የለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። እያጋጠሙ ያሉ ፈተናዎችንም በቤት እድሳት ጊዜ ከሚታዩ ሁኔታዎች ጋር አነጻጽረዋል። እየታየ ያለው ጩኸትና አቧራ ኢትዮጵያ ወደ መታደስ ጉዞ እየሄደች መሆኗን የሚያሳይ ነው ሲሉ ነው የገለጹት። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከኢትዮጵያ የተለያዩ ክልሎች የተውጣጡ ታዳጊዎች ጋር ተገናኝተዋል። ሙሉ ዘገባውን እንዳልነው በዕለቱ አብይ ርዕስ ይዘናል። ከዜናው ለጥቆ ይቀርባል። ሰማያዊ ፓርቲ በኢትዮጵያ የተጀመረው የለውጥ ሂደት በዞንና በወረዳ ደረጃ አልወረደም ብሏል። ሰላምን በማናጋት የመንግስትና የገዢው ፓርቲ ባለሥልጣናት የነበሩና ዛሬም በስልጣን ላይ የሚገኙ ሰዎች ዋናዎቹ ተዋናዮች ናቸው ሲልም ፓርቲው ከሷል። መንግስት ህግ የማስከበር ሥራውን እንዲያጠናክርና ህዝቡም እንዲተባበርም ሰማያዊ ፓርቲ ጥሪ አቅርበዋል። የዚህንም ዝርዝር መጽሔት በኋላ ያክልበታል። በኦሮሚያ ክልል ምስራቅ ወለጋ ሀሮ ሊም ወረዳ በቤንሻንጉል ጉሙዝ አዋሳኝ ከታጠቁና ከቤንሻንጉል ጉሙዝ የጸጥታ አባላት መካከል ስድስት ሰዎች መገደላቸው ተነገረ። የሞቱት ሰዎች በቤንሻንጉል ጉሙዝ ያሶ ወረዳ ይኖሩ የነበሩና በአካባቢው ያለው ሰላምና መረጋጋት አስተማማኝ ባለመሆኑ ተሻግረው ወደ ምስራቅ ወለጋ ሀሮ ሊም ወረዳ ሲሸሹ የነበሩ መሆናቸውን ስሙ እንዳይጠቀስ የጠየቀ የአይን እማኝ ተናግሯል። በሶስተኛው ወር ሀያ አምስተኛው ቀን ላይ ወንጀል ነው የተፈጸመብን። አምስት ሰዎችን ነው ያረዱት። ሰኝ የሚባል ሰለሞን፣ ትውልዱ አምቦ የሆነ አያንቱ የምትባል ሴት ልጅ፣ ትውልዷ ጊዳ ደበላ፣ ውለደቱ ከአርጆ የሆነና ሌሎችንም ነው ያረዱት ነው ያለው። የአሜሪካ ድምፅ ራዲዮ ያነጋገረው የአይን እማኝ ግድያውን ፈጸሙ ያላቸው ሰዎች የቤንሻንጉል ጉሙዝ የጸጥታ አካላት መሆናቸውንና በስለትና በጠመንጃ መግደላቸውንም እሱ ግን ተደብቆ ማምለጡን ይጠቅሳል። ስለ ግድያው ለምስራቅ ወለጋ ሀሮሊሙ ወረዳ መረጃ መስጠቱንም ጨምሮ ተናግሯል። የሐሮሊሙ ወረዳ የኦሮሞ ዴሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ ለሜሳ ገለታ ግድያው በወረዳ አስተዳደራቸው ውስጥ መፈጸሙን አረጋግጠዋል። ከስድስት ዓመታት በፊት ኤርትራ ከሱዳን ጋር የምትዋሰንበትን ድንበር ለማቋረጥ ከሞከረች በኋላ የተሰወረችው የሲያም አሊ አብዱ ቤተሰብ የት እንዳለች እየጠየቀ ነው። ሲያም የተወለደችው ሎስ አንጀለስ፣ ካሊፎርኒያ ሲሆን ገና በወጣትነት እድሜዋ ነበር ወደ አስመራ የተዛወረችው። ወላጅ አባቷ አሊ አብዱ አህመድ በመንግስት ውስጥ የፕሬዚዳንት ኢሳያስ አፈወርቂ ሚስጥረኛና ከፍተኛ ባለስልጣን የነበሩ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ ም ያኔ ሲያም የ15 ዓመት ወጣት ሳለች አባቷ የኤርትራ ማስታወቂያ ሚኒስትር ነበሩ። ድንገትና እስካሁን ምክንያቱ ባልተገለጸ ሁኔታ ታዲያ አሊአብዱ አብዱ ከፕሬዚዳንቱ አስተዳደር ራሳቸውን በማግለል ከኤርትራ ወጡና ወደ አውስትራሊያ ተሰደው የፖለቲካ ጥገኝነት ጠየቁ። ከቤተሰቦቻቸውም ተለያዩ። ያ ከሆነ ከሳምንታት በኋላ ነበር ሲያም ወደ ሱዳን ለመኮብለል ስትሞክር የተያዘችው። ከዚያን ጊዜም አንስቶ ቤተሰቧ ስለ እርሷ ሰምቶ አያውቅም አይተዋትም፣ አያውቅም የተባለው የሰብአዊ መብት ተከራካሪ ቡድኖች ቤተሰቧ እምነት ሲያም እስካሁን በእስር ቤት እየተሰቃየች እንደምትኖር ገልጠዋል። የኤርትራ መንግስት ሲያም አሜሪካዊ ዜግነት ያላት ስለመሆኑ ይሁን በሕይወት ስለመኖሯ ማመን አይፈልግም። ቤተሰቦቿ ልጃቸው ልትፈታ የምትችለው በውጭ ተጽዕኖ እንደሚሆን ተስፋ ያደርጋሉ። በተለይ የአሜሪካ ዜጋ በመሆኗ ዩናይት ስቴትስ ከፍተኛ ሚና ልትጫወች ልትጫወት ትችላለች ነው የሚሉት። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ በምስራቅ አፍሪካ ውስጥ ባሉ ለውጦች እየተበረታታች መሆኗንና በጠቅላላው ከአፍሪካ ሀገሮች ጋርም የምትሰራበትን አህጉር አቀፍ ፖሊሲ በቅርቡ ይፋ እንደምታደርግ በውጭ ጉዳይ መስሪያ ቤቷ የአፍሪካ ቢሮ ረዳት ሚኒስትሯ ቲቦር ናዥ አስታወቁ። አምባሳደር ናዥ በአራት የምስራቅ አፍሪካ ሀገሮች ያደረጉትን ጉብኝት አጠናቀው ወደ ሀገራቸው ለመመለስ ሲዘጋጁ ትላንት ከናይሮቢ በስልክ ባደረጉት ጋዜጣዊ መግለጫ ነው የጉብኝታቸውን ማጠቃለያ የሰጡት። ሰሎሞን አባተ ተጨማሪ ይዟል። አምባሳደር ናዥ ወደ አፍሪካ ያደረጉት ሁለተኛ ጉዟቸው ነው። ዩናይትድ ስቴትስ ለዚህ የአህጉሪቱን ጉዳዮችና ግንኙነቶቻቸውን ለምትከታተልበት ቢሮዋ ኃላፊነት ከሾመቻቸው ጊዜ አንስቶ ኢትዮጵያ በውጭም እንዲሁም አንዳንድ ባሏቸው የሀገር ውስጥ ጉዳዮች ስለከፈተችው ጠቅላይ ሚኒስትር አብይ እያራመዱት ስላሉት መንገድ ምስጋና ይግባው ሲሉ ነው አምባሳደሩ የመክፈቻ መግለጫቸውን የጀመሩት። የአዘቦት ወዳጆቻችን ሲሉ የጠሯቸውን ኬንያንና ጅቡቲንም ጎብኝተው ስለ ጥብቅ የውጭ ግንኙነቶቻቸው መምከራቸውን አመልክተዋል። በተለይ ግን የኤርትራ ጉብኝታቸውን ለየት አድርገው አንስተው ያሳደረባቸውን ስሜት ገልጸዋል። አምባሳደር ናዥ በተመለከትኳቸው አዎንታዊ ለውጦች በእጅጉ ተበረታትቻለሁ። በተለይ ይህንን ስራዬን ከጀመርኩ አንስቶ ከኤርትራ መሪዎች ጋር ለመጀመሪያ ጊዜ በቀጥታ ተገናኝቼ ወደፊት ስለምናደርጋቸው እጅግ የተሻሉ ግንኙነቶች ተመካክረናል። አምባሳደር ቲቦር ናዥ በተለይ ኤርትራ በብርቱ ትወቀስበታለች የሚባለውን የሰብአዊ መብቶች አያያዟን ከመሪዎቿ ጋር አንስተው እንደሆነ ተጠይቀው ስፋት ባላቸው የሁለቱ ሀገሮች ግንኙነቶች ላይ መነጋገራቸውን ጠቁመዋል። ወደ ዝርዝር ጉዳዮች አልገባም። ይሁን እንጂ የሰብአዊ መብቶች ጉዳዮች ከኤርትራ ጋር ባሉን ግንኙነቶች ስፋት ያለው ቦታ እንዳላቸው ላረጋግጥላችሁ እፈልጋለሁ። ከኤርትራ ጋር ያለን ግንኙነት ከኢትዮጵያ ጋር ያለንን ያህል ልባዊ እንዲሆን የማድረግ ፍላጎት አለን ብለዋል አምባሳደሩ። ሶማሊያ ውስጥ ያለውን ሁኔታ አስመልክቶም ዩናይትድ ስቴትስ ከአካባቢው አጋሮቿ ጋር በመሆን ሰላምን ለማስፈን እንደምትጥር፣ ሁኔታዎቹን ዕለት በዕለት እንደምትከታተል፣ ከኢትዮጵያ ከአሚሶም እና ከሶማሊያ ኃይሎች ጋር በመተጋገዝ እንደምትሰራ አረጋግጠዋል። ኬንያውያን እየከፈሉ ናቸው ያሉትን መስዋዕትነትም አድንቀዋል። የአፍሪካን የዕድገትና የዕድሎች ህግ አገዋን ጥናት አስመልክቶ የክለሳ ውጤት የሚቀርብበትን ትክክለኛ ዕለት መናገር እንደማይችሉ ጠቁመው በቅርብ ቀን ግን የዩናይትድ ስቴትስ የአፍሪካ ፖሊሲ ይፋ እንደሚደረግ አስታውቀዋል። የዩናይትድ ስቴትስ የውጭ መዋዕለ ንዋይ ከ30 ቢሊዮን ወደ 60 ቢሊዮን ዶላር በእጥፍ የሚያድግበት ሁኔታ እየተመቻቸ መሆኑን፣ ከዚህም የበለጠው በማደግ ላይ ላሉ የምስራቅ አፍሪካ ሀገሮች የሚውል መሆኑን ጠቁመዋል። ከአምባሳደር ቲቦር ናዥ ጋር የተደረገውን ቃለ ምልልስ ያዘጋጀው የውጭ ጉዳይ መስሪያ ቤቱ የአፍሪካ ሚዲያ መናኸሪያ ነው። ፕሬዚዳንት ዶናልድ ትራምፕ በዩናይት ስቴትስ ውጭ ጉዳይ ሚኒስትር ቃል አቀባይዋን ሄዘር ኖሬትን በተባበሩት መንግስታት አዲሷ የአሜሪካ አምባሳደር እንዲሆኑ በእጩነት አቀርባለሁ አሉ። የያዝነው የአውሮፓውያኑ አመት ሲገባደድ ስራቸውን እንደሚያስረክቡ ባለፈው ጥቅምት ወር ያሳወቁትን የወቅቷን አምባሳደር ኒኪ ሄልን ይሆናል የሚተኩት። ፕሬዚዳንት ዶናልድ ትራምፕ ዛሬ ጠዋት በዋይት ሀውስ ቤተ መንግስት ለጋዜጠኞች ሲናገሩ ሄዘር ኖሬት ከፍተኛ ችሎታ ያላቸው፣ ፈጣን ምላሽ መስጠት የሚችሉ ብልህ ሰው ናቸው ብለዋል ሁሉም ወገን ከብሬታ የሚሰጣቸው ይመስለኛልም ብለዋል። የቀድሞዋ ጋዜጠኛ ኖሬት ሹመቱን ከተቀበሉ ለማጽደቅ በሴኔቱ ፊት ሲቀርቡ ስለ ዲፕሎማሲና ፖሊሲ ጉዳዮች እውቀት ያላቸው ስለ መሆኑ ከበድ ያሉ ጥያቄዎች ይጠብቋቸዋል። በመጨረሻም የጀርመኗ ቻንስለር አንጌላ ሜርክል የክርስቲያን ዲሞክራሲያዊ ህብረት ፓርቲያቸውን ለ18 ዓመታት ከመሩ በኋላ ዛሬ ተነስተዋል። ሜርክል ሲዲዩ ሃምቡርግ ባካሄደው ጉባኤ ላይ ባደረጉት የስንብት ንግግር የሥራ ባልደረቦቻቸውንና ርዳቶቻቸውን አመስግነዋል። ፓርቲያቸው በአንድ ግለሰብ የተመራ ሳይሆን አባላቱ ሁሉ በአንድነት ባበረከቱት አስተዋጽኦ ሲንቀሳቀስ እንደቆየ አስረድተዋል። አንጌላ ሜርክል 30 ደቂቃ በፈጀው በዚህ የስንብት ንግግራቸው ወቅት ጉባኤተኛው በተደጋጋሚ ከመቀመጫው በመነሳት ሞቅ ያለና ረዘም ያለ ጭብጨባ አድርጎላቸዋል። አንዳንድ የምክር ቤት ተወካዮች እንደውም አለቃችንን እናመሰግናለን የሚሉ ጽሑፍ የጽሑፍ መፈክሮችን አስነብበዋል። የ64 ዓመት ዕድሜ ያላቸው ቻንስለር ሜርክል ስልጣን የሚለቁት ባላቸው ሊበራል የፍልሰተኞች ፖሊሲ ምክንያት የነበራቸው የሕዝብ ድጋፍ እየቀነሰ በመምጣቱ ነው ተብሏል። ለሰዓቱ ያለን ዜና በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ አዎ በጣም አስገርቦኛል። እኔ የሰብአዊነት ተከራካሪ ነኝ። ማስረጃ ካልሆነ በስተቀር ፍቅር እንኳን አላውቅም። ምናልባት ዲፕሎማቶች አንድ ሊጠቀሙ ይችሉ ይሆናል፣ በተለይ ከለንደን የመጡትን ጥያቄዎች በተመለከተ አሁን አቶ ስዩም ያቀረበው የፈጠራ ወሬ ነው። ይቅርታ ይደረግልኝ ና ምናልባት ለቃላቱ አቶ ስዩም ሀብተ ማርያም የቀደሙት በአውሮፓ የኢትዮጵያውያንና የትውልድ ኢትዮጵያውያን ኅብረት የተባለውን ቡድን ወክለው ይከራከራሉ። እሳቸውን ተከትሎ የሰማችኋቸው ደግሞ አቶ ምህረት አቡ ሙልጌታ በፍራንክፈርት የኢትዮጵያ ቆንስላ ጽሕፈት ቤት ኃላፊ ናቸው። ሁለቱም የምሽቱ ሰጥ አገባ ተከራካሪዎች ናቸው። በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ። አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ ኢትዮጵያን ወደ ኋላ የሚመልስ ኃይል የለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። እያጋጠሙ ያሉ ፈተናዎችንም በቤት ዕድሳት ጊዜ ከሚታዩ ሁኔታዎች ጋር አነጻጽረዋል። ጠቅላይ ሚኒስትሩ እየታየ ያለው ጩኸትና አቧራ ኢትዮጵያ ወደ መታደስ ጉዞ እየሄደች መሆኗን የሚያሳይ ነው ሲሉ ነው የገለጹት። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከኢትዮጵያ የተለያዩ ክልሎች ከተውጣጡ ታዳጊዎች ጋር ተገናኝተዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል። የአራት ኪሎውን ቤተ መንግስት የሚያውቅ ሌላው ቀርቶ ከወራት በፊት ወደ ጠቅላይ ሚኒስትር ቢሮ ጎራ ብሎ የነበረ ሰው ዛሬ የሚያየው ሌላ ነው። በእድሳት ላይ የሚገኘው የጠቅላይ ሚኒስትር ጽህፈት ቤት አዲስ ገጽታ ልዩ ውበት ተጎናጽፏል። በዚያ ጽህፈት ቤት ውስጥ ዛሬ እንደ ትናንት ዘንድሮውም እንዳምና አይደለም። በልዩ ልዩ የስራ አጋጣሚዎች በፊቱን ጽፈት ቤት የማየት እድል ያጋጠመው የዚህ ዘገባ አቅራቢም ይህንኑ ተመልክቷል። ይህ እድሳትና የተገኘ ውጤት ዛሬ ከተለያዩ የኢትዮጵያ አካባቢዎች ከመጡ ታዳጊዎች ጋር የተገናኙት የጠቅላይ ሚኒስትር አብይ አህመድ ንግግር ማጠንጠኛ ሆኗል ነገ የሚከበረውን የብሔር ብሔረሰቦች ቀን ምክንያት በማድረግ ከነዚሁ የአንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ጋር በጽህፈት ቤታቸው ቅጥር ግቢ የተገናኙት የእድሳቱን ሂደት የሚያማርሩ እንደነበረው አስታውሰዋል። የመጀመሪያው ስራ የነበረው ማፍረስ ነው። ስናፈርስ፣ አቧራው፣ ጩኸቱ በጣም ረባሽ ስለሆነ ቢሮ የሚሰራበት አካባቢ ብቻ ሳይሆን ከዚያ ውጭ ያሉ አካባቢዎችም በቆሻሻ በድምፅ ይረበሻሉ። ምንድን ነው ይሄ አቧራ አያበቃም ወይ? ይሄ አቧራና እድሳት የበለጠ ችግር አመጣብን፣ ጉንፋን ያዘን፣ ልብሳችን ቆሸሸ፣ ወደ ቢሮ ስንገባ ቢሯችን ይበላሻል የሚል ጉምጉምታ፣ ስሞታ ብቻ ነበር የሚሰማው። በኢትዮጵያ እያጋጠሙ ያሉ ፈተናዎችንም ታዲያ በቤት እድሳት ወቅት ከሚያጋጥሙት ሁኔታዎች ጋር አነጻጽረዋል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ አሁን የምታዩት ያልተገባ እናንተ መስማት የሌለባችሁ ሀሳብ እዚህም እዚያም የሚደመጠው ቤቱ ለእድሳት እየፈረሰ ስለሆነ አቧራ አለ፣ ድምፅ አለ፣ አዋኪ ነገሮች አሉ። እናንተ በእርግጠኝነት ማወቅ የሚገባችሁ ይህ እድሳት ተጠናቆ ውብ የሆነ ቤት ውብ የሆነች ኢትዮጵያን ለእናንተ እንደምናስረክብ በእርግጠኝነት ነግራችኋለሁ። የቤት መፍረስ ድምጸት መሰማት እዚህም እዚያም ጩኸት ማየት ለእኛ በእጅጉ ያበረታናል። እንደዛ አይነት ጉዳይ ሳይኖር ሲቀር የመዘናጋት የመተኛት ሁኔታ ስለሚያጋጥም የሚያጋጥሙን ፈተናዎች ይበልጥ ጠንክረን ህልማችን እንድናሳካ የሚያስችለን እንዳንተኛ የሚያደርገን ህብረታችንን የሚያጠናክር መልካም ሀሳብ ያላቸውን ሰዎች ከዚህም ከዚያም የሚያሰባስብ ስለሆነ ከእንግዲህ በኋላ አሁን የምሰሙት ረብሽ አሁን የምሰሙት ጥላቻ ቀጥሎ ኢትዮጵያን ያጠባል፣ ያሳንሳል የሚል ሀሳብ በእናንተ ውስጥ እንዳይጸነስ ነው። ኢትዮጵያ ከእንግዲህ በኋላ መስፋት እንጂ መጥበብ አይሆንላትም፣ አይገባትም። መጥበብ ውድቀት ስለሆነ፣ ማነስ ውድቀት ስለሆነ ለእኛ የሚያስፈልገን መስፋት ነው። ኢትዮጵያ እየሄደችበት ካለው የለውጥ ጉዞ ወደ ኋላ እንደማትመለስም ከዚሁ የቤት ዕድሳት ጋር አያይዘው አስረድተዋል ጠቅላይ ሚኒስትር አብይ አህመድ። እኛ የምታምር ውብ ትልቅ ሀገር ለማስረከብ እንተጋለን፣ ይሳካልናል ይህን እንዳናደርግ ሊያቆመን የሚችል አንዳች ኃይል የለም። እንደሚታደስ ቤት ዋጋ ልንከፍል እንችላለን። ቤት ስናድስ ካለ ዋጋ አይታደስም። ጉንፋንም ዋጋ ነው። መቆሸሽም ዋጋ ነው። መረበሽም ዋጋ ነው። የማታ ማታ ግን ውብ ቤት፣ ውብ ቢሮ እንደምናገኘው በቅርቡ እዚህ ግቢ ውስጥ፣ በኋላ ምናልባት ጊዜ ካለ እንደምታዩት ትልቅ ፓርክ እየገነባን ነው። በመስከረም አካባቢ ተጠናቆ ለሕዝብ ይከፈታል። በዚህ ፓርክ ውስጥ ዙ ወይም የእንስሳት ማጎሪያ ቦታ አለ። ሁለት መቶ አርባ ሁለት መቶ አምሳ የሚጠጉ የተለያዩ እንስሳቶች እዚህ ግቢ ውስጥ ይኖራሉ። በሚቀጥለው ጊዜ የሚመጣው ግሩፕ የተለያዩ ብሔር ብሔረሰቦች ሳይሆን የተለያዩ የኢትዮጵያ ውስጥ ያሉ የዱር እንስሳትም ጭምር ተዋውቆ የሚመለስበት ይሆናል። የጠቅላይ ሚኒስትር አብይ አህመድ የቤት እድሳት ምሳሌ የታዳጊዎቹን ጆሮ መያዙ ታይቷል። የብዙዎቹ አስተያየት ይህንኑ የሚያረጋግጥ ነው። ከደቡብ ክልል ሀላባ ዞን የመጣችው የስድስተኛ ክፍል ተማሪ ሱረያ ዮሱፍ ከነዚህ አንዷ ናት። በጣም ነው ደስ ያለኝ። በጣም ቃላት ያጥረኛል ለመግለጽ። ሁሉን ነገር ሳየው በጣም ደስ ይላል። እሱንም ስላገኘ ነው ስላየ ነው እና ብዙ ትምህርትም ሰጥቶናል ለራሳችን እና በቤት አስመስሎ በጣም ትልቅ ትምህርትን ይሰጣል እኛም ደግሞ ሄደን ይህን ትምህርት እዛ ላሉ ጓደኞቻችን ለጎረቤት ሰው በአቅራቢያ ላለው ለሰፈር ሰው ማስተላለፍ እንዳለብንም ተገንዝበናል። ለምንድን ነው ዶክተር አብይን ስላገኛችሁ ደስ ያላችሁ? ምንድን ነው ምትወጁ ስለ ጠቅላይ ሚኒስትር አብይ? ዶክተር አብይ በጣም ጥሩ ሰው ነው። ለሀገሩ በጣም ብዙ ነገር ሰርቷል። ሰላም፣ መቻቻል ሁሉን ነገር አሳይቶናል። ሁሉን ነገር ፍቅር፣ መደመርን፣ ቋንቋ፣ የባህል የሁሉን ነገር እኩልነት ሁሉን ነገር አሳይቶናል። ዶክተር አብይ በጣም ነው የምንወደው፣ በጣም ነው የምናደንቀው። ከአዲስ አበባ ደጃቸው እንዲራት ትምህርት ቤት የመጣችው የ12ተኛ ክፍል ተማሪ ፍሬ ህይወት አባተ ተመሳሳይ ሀሳብ አንጸባርቃለች። የሚታደስ ቤት ዶክተር አብይ እንዳሉት በጣም ብዙ ቆሻሻ አለው። አሁንም ኢትዮጵያ ላይ ያለው ግርግሩም የረብሻውም ስሜት ሁሉም ነገር ቀሪ እንደሆነ ነው። ምክንያቱም የሚታደስ ቤት አቧራ እንዳለው ሁላ ህዝቡም ታፍኖ የኖረ ስለሆነ ሲለቀቅ የሚፈጠረው ነገር ከባድ ይሆናል። ግን ያንን ነገር ተቋቁመው ማለፍ እንደሚቻልና ይህ ነገር አላፊ እንደሆነ ነገር ናል በጣም ደስ ይላል። ከሀድያ ዞን ሆሳእና የመጣው አባይነ ሀብቴም ሀሳቡን አካፍሎኛል። የተናገሩት ምሳሌ የቤቱ መታደስ በጣም ለኛ ትምህርት የሚሰጥ ነው። በጣም ከሱ ትምህርት አግኝቻለሁ። ኢትዮጵያ ሀገራችን በዛ ምሳሌ ማሳደግ እንደምንችል ተረድቻለሁ። አሁን ደግሞ ጠቅላይ ሚኒስትሩ ጽሕፈት ቤት የታደሰውን ጎበኛችሁ አይደለ? ስታየው የበለጠ ምሳሌው ግልጽ ሆነላችሁ። እሳቸው እንዴት በጥሩ ሁኔታ እንዲታደሰ እንዳደረጉ ስትመለከቱ ኢትዮጵያ ሀገራችን አሁን ችግር ቢያጋጥማትም ወደፊት ልክ እንደዚህ በቃ በጣም ቆንጆ እንደምትሆንና ምቹ እንደምትሆን አሳይቶናል። የባህል ተረድቼዋለሁ ያን በማየት ሌላው አስተያየት ሰጪ እነዚህኑ ታዳጊዎች ይዘው ከመጡት አንዷ ጠይባ የሱፍ ናት። እኔ ወላሂ በጣም ነው ደስ ያለኝ እንደኔ በነሱ ቦታ ሆኜ እኔም ተገኘው ትልቅ እድል ነው ምለው። እኔ በጣም ራሴን መቆጣጠር ነው ያቃተኝ። ቅድም ለምን እንደዚህ ነጻ ሁኖ ኔ ጠቅላይ ሚኒስተር ቀለል ብሎ ሕጻናትን አነጋግሮ አወያይቶ ስለ ሀገር በቤት አስመስሎ በማደስ አስመስሎ ኢትዮጵያን የገለጸበት አግባብ በጣም ነው ደስ ያለኝ። በኢትዮጵያ ውስጥ እየታዩ ያሉ አንዳንድ ችግሮችን በቤት እድሳት ጊዜ ከሚያጋጥሙ ችግሮች ጋር አያይዘዋቸዋል ዶክተር አብይ አህመድ በምሳሌ ሲያስረዱ። ከዛ በኋላ ደግሞ እሳቸው ያሳደሱትን የጠቅላይ ሚኒስትር ጽህፈት ቤት በጣም የለወጡትን ተመልከታቸዋል። ምሳሌው እንዴት ነው ገላጭ ነው ለአንቺ ምሳሌው በት ትክክል፣ ገላጭ ነው ነው ብለው ለምን አሁን በተለያዩ ቦታ ላይ ኢትዮጵያ ላይ የሚነሱ ግጭቶች አሉ። ያን ግጭት በቤት እድሳት አስመስሎ የገለጸበት አግባብ በጣም ትክክል ነው። መጀመሪያ ላይ ያው አዋራ፣ ጫጫታ፣ ረብሻ ይኖራል ቤት ይሳል እስከ ቻክ ድረስ ያለው በትክክል አስረዳውም። የታደሰውን ቦታ ደግሞ መተን ስናይ በቃ ወደፊት ኢትዮጵያ እንደዚህ አይነት ንጹሕና ብሩህ የሆነች ኢትዮጵያ ትኖራለች ብዬ በራሴ በትክክል የገለጹበት አግባብ ግልጽና ለሕጻናቱ በሚገባ መንገድ እና አሁን ከዚህ ሄደው ሕጻናት ራሱ ትክክለኛውን ነገር የሚቀርጹና ወደ ህብረተሰባት ወደ ትምህርት ቤት ሲመለሱ ልክ ያኔ ግንዛቤ የሚያስጨብጡ ይመስለኛል። ከተለያዩ የኢትዮጵያ ክልሎች የመጡት ታዳጊዎች እድሳቱ የተጠናቀቀውን የጠቅላይ ሚኒስትር ጽፈት ቤት ጎብኝተዋል። ከጠቅላይ ሚኒስትር አብይ የሰሙትን የተሻለ መጪ ጊዜም ልክ እንደ ጽፈት ቤቱ በዓይናቸው እንደሚያዩ ተስፋ አድርገዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች ወደ ተከታዩ መጽሔት ርዕስ እንሻገር። ሰማያዊ ፓርቲ በኢትዮጵያ የተጀመረው የለውጥ ሂደት በዞንና በወረዳ ደረጃ አልወረደም ብሏል። ሰላምን በማናጋት የመንግስትና የገዢው ፓርቲ ባለስልጣናት የነበሩና ዛሬም በስልጣን ላይ የሚገኙ ሰዎች ዋነኞቹ ተዋናዮች ናቸው ሲልም ፓርቲው ከሷል። የመንግስት ህግ የማስከበር ስራ እንዲጠናከርና ህዝቡም እንዲተባበርም ጥሪ አቅርበዋል። መለስካቸው አመሃ ዝርዝሩን ይዘዋል። ሰማያዊ ፓርቲ ዛሬ ረፈዱ ላይ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ በሀገሪቱ የሰላምና የጸጥታ ሁኔታ ያተኮረ ነው። ገና ከርዕሱ እንደሚታየው አገርን እንደ አገር ለማስቀጠልና የለውጡን ሂደት አስተማማኝ ለማድረግ ለሰላምና መረጋጋት ዘብ ልንቆም ይገባል የሚለው ኃይለ ቃል ፓርቲው እየተካሄደ ነው የሚለው ለውጥ እንዳይቋረጥና የሀገሪቱ ምለውና አደገኛ አጣብቂኝ ውስጥ እንዳይገባ ያለውን ስጋት የሚያመለክት ይመስላል። ፓርቲው ይህ ስጋቱ የመነጨው እንዲሁ ከተባራሪ ወሬ ወይንም በተለያዩ መገናኛ ብዙኃን አውታሮች ከሚሰራጭ ዜና ብቻ እንዳልሆነም በጽሑፉ መግለጫው ላይ ተመልክቷል። የፓርቲው መሪዎች በሀገሪቱ በተለያዩ ዞኖች ወይም ቀጠናዎች ተዘዋውረው ባስተዋሉት መሰረት ፓርቲው ያለውን ሁኔታ ለመገምገም እንዳስቻለው የሚጠቁም ነው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበብ አካሉ መግለጫውን በንባብ አሰምተው ነበረ። ላለፉት ሰላሳ ቀናት የፓርቲያችን ከፍተኛ አመራሮች ከአስራ አምስት በላይ በሚሆኑ ዞኖች ባደረጉት እንቅስቃሴ እነዚህን ችግሮች መታዘብ ችለዋል። አመራሮቹም በየደረጃው ከሚገኙ የፓርቲያችን መዋቅሮችና ከዞንና ከወረዳ ባለስልጣናት ጋር መገናኘት የቻሉ ሲሆን የለውጡ ሂደት እስከ ወረዳና ቀበሌ መዋቅር አለመውረዱንና ከመቼውም ጊዜ በላይ ህዝቡ ከፍተኛ የለውጥ ፍላጎትና ጉጉት ላይ መሆኑን መገንዘብ ችለዋል። ለውጡን ተቋማዊ ለማድረግ ውይይቶች የተጀመሩ ቢሆንም አገሪቱ ሰላምና መረጋጋት ካልሰፈነባት የምንሻው ስርዓት ለመገንባትም ሆነ ለውጡን ለማስቀጠል አዳጋች መሆኑ አይቀሬ ነው። ፓርቲው በአሁኑ ወቅት አገሪቱን ክፉኛ ጉዳት ላይ ሊጠላት ይችላል ብሎ የሚያስበውም ሙስና ነው። ከዚህ በተረፈ ደግሞ በመላ ሀገሪቱ እየተስተዋለ ነው ያለው የህገ ወጥ ገንዘብ ዝውውር የሀገሪቱን ሰላም ከማደፍረስ አንጻር የሚያሳድረው አሉታዊ ተጽዕኖ የከፋ መሆኑንም የአደባባይ እውቀት ነው ብሏል። እነዚህን ህገ ወጥ ድርጊቶች መንግሥት በፌዴራል ደረጃ እየወሰደ ነው ያለውን እርምጃ አጠናክሮና በፍጥነትም በመላ አገሪቱ እንዲያከናውን ጥሪ ያደርጋል። ሰላምን በማደፍረስና የተለያዩ ህገወጥ ተግባራትን በመፈጸም ረገድ ፓርቲው የሚከሰውን በግልጽ አስቀምጠዋል። ከየትኛውም ወገን ይልቅ በመንግስትና በገዢው ፓርቲ የስልጣን እርከን ላይ የነበሩና የሚገኙ አካላት የህዝብን ሰላም ከማናጋት አንጻር የአንበሳውን ድርሻ መያዛቸው በግልጽ የተስተዋለ ነው። የፌዴራልና የክልል አስተዳደሮችም እነዚህን ግለሰቦች ሕግ ፊት ለማቅረብ በጋራ እየሰሩ ቢሆንም እርምጃው በተገቢ ሁኔታ የፈጠነ ባለመሆኑ ችግሮቹ ሲዛመቱ እየተሰዋለ ነው። ከዚህ አንጻር መንግስትና ገዢው ፓርቲ የየራሳቸውን መዋቅሮች እየፈተሹ አፋጣኝ እርምጃ የሱ ዘንድ እንጠይቃለን። ፓርቲው ሀገራዊ ሰላምን በማስፈን ተጀምሯል ያለውን አዎንታዊ ለውጥ እንዲቀጥል በማድረግ የሀገርን ህልውና ለማረጋገጥ ኃላፊነቱን ለመንግሥት ብቻ አልተወም። መላው የኢትዮጵያ ሕዝብ በዚህ ሊረባረብ ግዴታው ነው ሲል ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቀጣይ ዘገባ እናልፋለን። በኦሮሚያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የክልሉን ሰላም በመጠበቅና በሌሎች የጋራ ጉዳይ ላይ አብረው ለመስራት ዛሬ አዲስ አበባ ውስጥ ባደረጉት ውይይት ተስማምተዋል። ፓርቲዎቹ ይህንን ስምምነታቸውን ወደ ተግባር ለመቀየር የጋራ ፎረም እንደሚያቋቁሙም ተግባብተዋል። ሙክታር ጀማል ተጨማሪ አለው። በአዲስ አበባ ኦሮሞ ባህል ማዕከል የተካሄደው የኦሮሞ ፖለቲካ ድርጅቶች ውይይት ዴሞክራሲያዊ ሽግግር፣ ወቅታዊ የክልሉ ችግር ላይ ያተኮረ ነበር። በዚህ ርዕስ የውይይት መነሻ ጽሑፍ የቀረበ ሲሆን በኢትዮጵያ የለውጥ ሂደት እያጋጠሙ ያሉ ችግሮችን ዘርዝሯል። በጠብ አጫሪዎች ዜጎችን ማፈናቀልና ማጋጨት እንደተስተዋለም ተገልጿል። ክልሉን የብጥብጥ አውድማ ለማድረግ የሚሰሩ አካላት መኖሩንም ነው የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ያነሱ። ይህንን ፈታኝና የአደጋ ጊዜን ለመሻገር የፖለቲካ ድርጅቶች በጋራ ጉዳይ ላይ ተቀራርበው መነጋገር አስፈላጊ መሆኑም ተነስቷል። ሰሞኑን በተለያዩ የኦሮሚያ አካባቢዎች ስለሚካሄዱ ሰልፎችም አቶ ለማ ለጉዳዩ እልባት ለመስጠት እየተሰራ መሆኑን ገልጸዋል። እኮ ከነ አከሞቱማ ናኖ ኦሮሚያ ትከዲ ከመቆፈቶን ተኢድ ይመናኑ ለመወሊ ወልቀበት ይህ ችግር የሚፈታው በኦሮሚያ ብሔራዊ ክልል ብቻ ሳይሆን ከሁለት ክልሎች ጋር የሚያያዝ ስለሆነ የፌዴራል መንግሥትም ጣልቃ መግባት ይኖርበታል። ፌዴራል የጸጥታ ኃላፊዎች የመከላከያ ድርሻቸውን ይወጣሉ። በምክክር በጋራ የሕግ የበላይነትን ማስጠበቅ ያስፈልጋል። ዜጎችን የገደሉና ያፈናቀሉትን ለሕግ አቅርቦ የሕግ የበላይነትን ማስከበር ጥቃቱን ከሕዝባችን ላይ ለመመከት ወስነን እየሰራን ነው። ብዙ ውጤቶችም ተገኝተዋል። በዚህ ውይይት የኦሮሞ ዴሞክራሲያዊ ግንባር መሪ አቶ ሌንጮ ለታ ጨምሮ ከአስር በላይ የፖለቲካ ድርጅት መሪዎች የተሳተፉበት ሲሆን ለሀገሪቱ ሰላም ማበርከት ይገባናል የሚሏቸው ጉዳዮች ላይ በጋራ ለመስራት ተስማምተዋል። ሰሞኑን በምዕራቡ የሀገሪቷ ክፍል የሚታዩ ግጭቶችና የታጠቁ ቡድኖች እንቅስቃሴ አካባቢውን ወደ አለመረጋጋት እየመራ መሆኑን ተጠቅሶ ህብረተሰቡ ጥያቄዎቹን ሲያቀርብ ድብቅ አጀንዳ ባላቸውና አካባቢውን ማተራመስ ለሚፈልጉ አካላት መጠቀሚያ እን እንዳይሆን በመድረኩ ላይ ተነስቷል። በውይይቱ ላይ ከተሳተፉት አንዱ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ በሀገር ውስጥ በሰላም መንገድ ለመንቀሳቀስ የተስማሙ ድርጅቶች ህግን ማክበር፣ መንግስት ደግሞ የህግ የበላይነትን ማስጠበቅ ይጠበቅበታልም ብለዋል። በክልሉ ውስጥ ታጥቆ የሚንቀሳቀስ በብዛት ይስተዋላል። የታጣቂዎቹን ማንነት ለመለየት ራሱ በጣም አስቸጋሪ ነው። ይህ እልባት ሊኖረውና ሊቆምም ይገባል። የፖለቲካ ድርጅቶቹ ልዩነታቸውን ለማጥበብ በየጊዜው ተገናኝተው በጋራ ጉዳያቸው እንዲወያዩ የጋራ ፎረም እንዲመሰረት በኦሮሞ ሚዲያ ኔትወርክ ሥራ አስኪያጅ አቶ ጀዋር መሐመድ የቀረበው ሀሳብ ተቀባይነት አግኝቷል። የኦሮሞ ነጻነት ግንባር ኦነግ እና መንግስት መካከል የተደረገው ስምምነት በፍጥነት ስራ ላይ ውለው የፖለቲካ ውጥረት ለማርገብ እንዲቻል መድረኩ አስገንዝቧል። የኦነግ ሊቀመንበር አቶ ዳውድ ኢብሳ በበኩላቸው ድርጅታቸው የጋራ በሆኑ የሕዝብ ጉዳዮች ላይ ተባብሮ ለመስራት ዝግጁ መሆኑንም ገልጸዋል። ወረከና ዱ በደቢሱ በርባደን ለውጡን ወደ ኋላ ለመመለስ ይፈልጋሉ የሚባሉትንም ወገኖች በመተባበር ልንታገላቸው ነው የሚገባው። መንግሥት ለዚህ በቂ መረጃ አለው። ሕዝብም የበለጠ መረጃ አለው። እነዚህን እውነታዎች በማጣመር እንዴት ነው ልናስቆማቸው የምንችለው? በውይይቱ ፍጻሜ ላይ የኦሮሚያ ብሔራዊ ክልላዊ መንግሥት ፕሬዚዳንት አቶ ለማ መገርሳ፣ የኦነግ ሊቀመንበር አቶ ዳውድ ኢብሳና የኦፍኮ ሊቀመንበር ዶክተር መራራ ጉዲና ተሰብሳቢውን በመወከል የጋራ መግለጫ አውጥተዋል። ሕዝቡ የተገኘውን የለውጥ ድል በጋራ እንዲጠብቅም ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አድማጮች በኦሮሚያ የፖለቲካ ፓርቲዎቹ ስምምነት የተደረገው በመግቢያዬ ላይ እንደገለጽኩት ዛሬ ሳይሆን በትላንትናው ዕለት ተብሎ ይታረምልን። ለስጠቱ ይቅርታል። ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር። በህገወጥ መንገድ ላይ ተይዘው ታንዛኒያ በህገ ወጥ መንገድ ጉዞ ሲያደርጉ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ከሁለት ሺህ በላይ ይደርሳሉ ሲል በታንዛኒያ የሚገኘው ኢትዮጵያ ኤምባሲ አስታውቋል። በኤምባሲው የዳያስፖራ ክፍል ምክትል ጸሐፊ አቶ ምስጋናው መሸሻ ኢትዮጵያውያኑ ያሉበትን እስር ቤት መለየት መያዛቸውን ለአሜሪካ ድምጽ አስረድተዋል። አሁንም ኤምባሲው በታንዛኒያ በገሞዮ በምትባል ግዛት የእስር ጊዜያቸውን ጨርሰው ያሉ ኢትዮጵያውያን ወደ አገር ለመመለስ ከዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም ጋር እየሰራ መሆኑንም ገልጠዋል። ገልሞ ዳዊት ተጨማሪ ይዘዋል። በተለያዩ ጊዜያት ከተለያዩ የኢትዮጵያ ክልል በተለይ ከደቡባዊ የአገሪቱ አካባቢ ተነስተው ወደ ደቡብ አፍሪካ የሚደረግ ህገ ወጥ ጉዞ ብዙ የኢትዮጵያ ወጣቶችን በታንዛኒያ ለእስር ዳርጓቸዋል። በቅርቡ በታንዛኒያ የተከፈተው የኢትዮጵያ ኤምባሲ በተለያዩ የታንዛኒያ እስር ቤቶች ከሁለት ሺህ በላይ ኢትዮጵያውያን ታስሮ እንዳሉ ገልጸዋል። አቶ ምዝጋናው መሸሻ ዳሬ ሰላም ባለው የኢትዮጵያ ኤምባሲ የዲያስፖራ ቢሮ ምክትል ጸሐፊ ናቸው። እንግዲህ የታወቀ ነገር ምንድለ እኛም አሁን ኦፊሻሊ ኮንታክት አድርገን ውጭ ጉዳይ ሚኒስትርና እዚህ የአገር ውስጥ ጉዳይ ሚኒስትርን መረጃዎቹን እየሰበሰብን ነው። እኛ አክቹዋሊ በእርግጠኝነት ያለን መረጃ እንግዲህ ውጭ ጉዳይ ሚኒስትርም ቀድሞ ስንመጣም ከመጣንም በኋላ እንደሚነግሩን እዚህም አይኦኤሞችና ኢሚግሬሽን ሰዎች ኢቭን ፕሪዝን መስሪያ ቤቶች እንደሚሉት ከሆነ በታንዛኒያ በተለያየ አካባቢ ባለ እስር ቤት አጠቃላይ ያሉ ሲደመር ሁለት ሺ በላይ ናቸው። እርግጠኛ መሆን የምንችለው እሱ ላይ ነው። አንድ ይሄ ዚህ ባጋማው ያሉት አሁን የሚነሱት እነዚህን አንድ ዙር መለስ ብለን ነው። እነዚህም ከዛ ፌስ ቱ ፌስ ስሪ እያለን እንሄድበታለን። ኦፊሻሊም ደግሞ ደብዳቤዎች ስለተጻፉልን ከውጭ ጉዳይ ሚኒስቴር የሚመለከታቸው አካላት ሊሰጡን ነው እየሄድን ሆም አፌርስ መረጃዎች እንዲሰጡን ያደረስናቸው ደብዳቤ አለ። መሰብሰብ ነው የሚጎለን፣ እንሰበስባለን። በኅዳር ሰባት ሁለት ሺ አስራ አንድ አመተ ምህረት የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ከታንዛኒያ አቻቸው አውግስቲን ማሂጋ ጋር በታንዛኒያ ታስረው ያሉት ኢትዮጵያውያን እንዲፈቱ ምክክር አድርገው ነበር። በጊዜው ሚስተር ማሂጋ ለዶክተር ወርቅነህ ታንዛኒያ ትብብሯን እንደምትሰጥ አረጋግጠውላቸው የነበረ ቢሆንም እስካሁን ግን በታንዛኒያ የእስር ጊዜያቸውን ጨርሰው ወደ ሀገራቸው የተመለሱ ኢትዮጵያውያን አለመኖራቸው ታውቋል። በቅርቡም በታንዛኒያ ሁለት እስር ቤቶች የእስር ጊዜያቸውን የጨረሱ ኢትዮጵያውያንን ሄዶ እንዳነጋገሯቸው አቶ ምዝጋናው ይናገራሉ። ባጋማው ያሉት አሁን የሚነሱት ፕላስ ታንጋ ምትባል ከተማ ላይ ወጣ ብሎ ያለ እስር ቤት ላይ ያሉት ሶስት መቶ የሚጠጉ አሉ። እስራቸውን የጨረሱ ልጆች፣ እነሱን አጋጣሚ በሌላ ጉዳይ ስንሄድ አይተናቸዋል። የጨረሱ ናቸው። እንደዚሁ መመለስ የሚፈልጉ ናቸው። ባጋማ ያሉት ምንድን ነው እንግዲህ የረሀብ አድማ አረጉ። ሁሉም ለአንድ ሳምንት አልበሉም ነበር እና እሱን ነው ያው ኢሚግሬሽን ፐርሶኖች እዚህም ተጨንቀው ደውለውልን ሂዱ እባካችሁ እያቸው ሲሉን ሄደን አየናቸው። በጊዜው ያው እንዳልኩ ረሀብ አድማ ነው ከፍተኛ ነው። ኦልሞስት በየ በሶስት በአምስት ክፍል ውስጥ ተኝተው ነበር። ሁሉም ከአራት ቀን በላይ ነው ምግብ ሳይበሉ ውሃ ሳይጠጡ በቃ እንሞታለን ወደ ሀገራችን ካልተመለስም እንሰራለን ብንሞት ይሻላል ብለው ነው ኦልሞስት ደካክመውን ያገኘናቸው አጋጣሚ ስንሄድ እና ስናወራቸው ደስ አላቸው። እስራቸውን ባይዘው ጨርሰዋል። እንግዲህ ያው የተከሰሱበት በሕገ ወጥ መንገድ ገባቸው ሀገር ላይ በሚል የታሰሩት ከዛ ተርማቸውን ጨርሰዋል። ከጨረሱ በኋላ ለመመለስ እንግዲህ ከአንድ አመት በላይ ነው የቆዩት። የሚገርም የሚመልሳቸው በሱ ነው ብቻ። ምንስያቸው ለምን አንመለስም ቶሎ ነው ወደ ሀገራችን? ኢትዮጵያውያኖቹ የእስር ጊዜያቸውን ጨርሰው ለዓመት በእስር እንዲቆዩ ለምን ሆነ ተብሎ ተጠይቀው አቶ ምዝጋናው ፍልሰተኞችን ወደ ሀገራቸው የምመልሳቸው የዓለም አቀፉ ፍልሰተኞች ድርጅት አይኦኤም በምልመላው ለተጎጂ ሰዎች ማለትም እድሜያቸው ከ18 በታች ለሆኑ ለሴቶችና ለአዛውንቶች ቅድሚያ በመስጠቱ አጋዥ ማጣታቸውን ገልጸዋል። የኢትዮጵያ መንግስት ለዜጎቹ ትብብር አያደርግም ወይ ተብሎ ተጠይቀው ቀጣዩ መልሰዋል። ባለኝ መረጃ ኢቨን ሊሴ ፓሴን በነጻ ለተቸገረ ኢትዮጵያዊ የመስጠት ማንዴት ስላለው እየሰጠ ነው እንግዲህ። ግን ሙሉ በጀት እንዳልከኝ የመደገፍ ምን እንግዲህ ዋናው የትራንስፖርት ወጪ ነው። ብታይት ፕላስ ደግሞ እዛም አሁን ወይም እንግዲህ ጥሩ ጎኑ ምንድን ነው የማቋቋም ጭምር ስራ ነው የሚሰራው። ሀገር ቤት ሲሄዱ ዝም ብሎ አድረሷቸው አይመለስም፣ ያቋቁማቸዋል ሀገር ቤት እሱን ስራ ነው እየሰራም ስላለ እኛ በዛ ደረጃ ያለኝ መረጃ የለም። እስከሚቋቋሙ ድረስ ወይ ኢቨን የትራንስፖርታቸውን ከቨር የማረጊያ በጀት እንደዚህ እንደዚህ ያለ አይመስለኝም። እስካሁን ግን እንዲህ የተቸገረ ሰው ካለ ኤምባሲው ሹርሊ እየደገፈ ነው። ከሁለት መቶ በላይ የሚሆኑና በአገሞዮ ከተማ በእስር የሚገኙ ኢትዮጵያውያንም በሁለት ሳምንት ወደ ኢትዮጵያ እንደሚመለሱም ታውቋል። የታንዛኒያ ኢሚግሬሽን ጉዳይ ቃል አቀባይ አቶ አላይ ሙታንዳ ከወራት በፊት ሁለት መቶ በላይ ኢትዮጵያውያን ከታንዛኒያ ወደ ሀገራቸው እንዲመለሱ መደረጋቸውን ገልጸው በዳር ሰላም ያለው ኢትዮጵያ ኤምባሲ፣ እንዲሁም አይኤም እና የታንዛኒያ መንግስት የእስር ጊዜያቸውን የጨረሱ ኢትዮጵያውያን ወደ ሀገራቸው እንዲመለሱ በቅርበት እየሰሩ ነው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞ፣ እናመሰግናለን ዘገባው። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና ሰለሞን ክፍሌ ነን። ሁለተኛው አጋማሽ ስርጭታችንን ጀምረናል። ወደ ቀዳሚው ቅንብር እናልፋለን። በማዕከላዊ ጎንደር ዞን በደንቢያና ጭልጋ ባለፉት አራት ቀናት ወዲህ በቅማንትና በአማራ ብሔር አባላት መካከል በተቀሰቀሰ ግጭት በሦስት ቀናት ውስጥ ብቻ ስድስት ሰዎች ሕይወት መጥፋቱን የክልሉ የሰላምና ደህንነት ቢሮ ለአሜሪካ ድምፅ ገልጧል። ከጸጥታ ኃይሉም ወገን አንድ የመከላከያ ሰራዊት አባል መገደሉንና ወደ ሰባ የሚደርሱ ቤቶች መቃጠላቸው ተዘግቧል። የባህር ዳሯ ዘጋቢያችን አስቴር ምስጋናው ትላንት የአካባቢዎቹን ነዋሪዎች ጭምር አነጋግራ ያጠናቀረችውን ዘገባን ይዛ ቀርባለች። እስካሁን ስድስት ሰዎች ሞተዋል። አንድ የልዩ ኃይል እና አንድ የመከላከያ ሰራዊት አባልም ሞተዋል። ከዚህ በተጨማሪ ወደ ሰባ የሚጠጉ ቤቶችም ተቃጥለዋል፣ ተዘርፈዋል ይላል የክልሉ የሰላምና ደህንነት ቢሮ። ግጭቱ ተከስቶባቸዋል ወደ ተባሉት አካባቢዎች ስልክ በመደወል ነዋሪነታቸው ደንብ አካባቢ ሰቀልት ተብሎ በሚጠራው ስፍራ ያሉት አቶ ዋኛው ወረደን አገኘኋቸው። ግጭቱን እያስነሱት ያሉት በቅማንት ህዝብ ውስጥ ያሉ አንዳንድ ኮሚቴዎች ናቸው። እነሱም ከህወሀት አቅጣጫ እየተሰጣቸው ነው ይላሉ። በማነት ጥያቄ የተነሳ ማነት ጥያቄ በተኩስሉ ሳይሆን በጋራ መግባባት በራሳቸው ቋንቋ የሚጠቀሙት ወይ ነበሩ ጊሲት የሚያደረጉት ከንትም ጋር ሚገናኙት ከተለያየ ሰዎች ጋር በተለያየ መልኩ በተጨባጭ የሚገናኙበት ትክክል ሀገር ይታወቃሉ። እኮ እነዚህ ክፋት የሆኑ ሰዎች አሉ። በግልጽ ቆጥሮ ባይታወቅም በቀጥታ የሚያሳየው የሚያመላክተው አንድ ነገር አለ። አሁንም ቢሆን አሁንም ቢሆን እኮ አንገዛም፣ ለአማራ ዲጎ አንገዛም እኮ ነው የሚሉ ከመተማ ጎንደር፣ ያው የእነሱ ብሔር ስለሆነ ያለበት በቀጥታ ከአልፎ አልፎ ከመጣ ከግንት ከረጋዴ ባህር አልፎ እነዚህ ወሳኝ ቦታዎች ሲዘጉ በቃ አማራ በቃ ይዘዜ ለምን ይዘጋል መንገድ? ያልታወቁ የታጠቁ ኃይሎች ገብተው ነው ቶክሲ የከፈቱት የሚባል ነገር አለ። ሱር የሚባል አለ። ሱር መንገድ ና በእሱ አማካይነት የገባ ዛሬ እንኳን ዛሬ አንድ ቦታ ላይ አልሰማችም ቢሆን እንጂ ሰላሳ ክላሽን ተገምቷል። አንድ ላይ ጠቅለው እየመጡ በሱር በኩል አድርገው አሁን ጭልጋ መከላከያ ገብቷል። አሁን ይህ እንቅስቃሴ የተቀጠለ ሰላም እንደሚመጣ አቶ ዋኘው አያይዘውም ችግሩ ያለው መንግስት ላይ ነው፣ መንግስት የህግ የበላይነትን የግድ ማስከበር አለበት ይላሉ። አንደኛ የመንግስት ችግር ምንድን ነው? አንድ ሀገር የሚረጋገጠው የህግ የበላይነት ሲኖር ብቻ ነው። የመጣው ችግር ምንድን ነው? የመከላከያ ሰራዊቱ ይህን ችግር መፈጠም ሲችል ወደ አንድ አቅጣጫ አደላብን። ለማን አደላ? ያን መከላከያው ጠቡ ከተነሳበት ማብረር ሲገባው መጥጠው ዋንገላ ተዘርቶ ዝመጥም ጠው የተነሳው እዚህ ቦታ ላይ ነው ለምንድን ነው ወደዛ ላይ ጠቡን ማስተማር እያየ ነው? ቤት ለምን ይቃጠላል ብለ ስን ጠይቀው ራሱ ሚሻለቃው አታዘዝኩም እኛ ዝም ብላችሁ ጓንግን ጠብቁ መሬቱን የተባለ እንጂ እዛ ጠቡ ሁሉ አልተባለም የሚል መሰጠነኛል ስሜ እንዲጠቀስ አልፈልግም ያሉት እና በጭልጋ ወረዳ አይከል ከተማ የሚኖሩ ግለሰብ በበኩላቸው የቅማንት ህዝብ ያነሳው የማንነት ጥያቄ ቢመለስም ሶስቱ ወረዳዎችን ጨምሮ ቦታ የማካለሉን ስራ የክልሉ መንግስት አዘገየው ይህንን የሚያደርጉ ደግሞ ሌላ አጀንዳ ያላቸው አካላት ናቸው ይላል። የቅማንት ጥያቄ ማንነቱ ምላሽ ተሰጥቶታል። ነገር ግን የራስ አስተዳደሩን የወሰን ማካለል ጥያቄ ነው አሁን ህዝቡ ያለበት ማለት ነው። ወስነ ያደሩ ሶስት የመተማ ቀበሌዎች ይካተቱ ነው ጥያቄው። በዚህ መሰረት እንግዲህ የክልሉ መንግስት ጥያቄ ቀርቦለታል። ይህን ጥያቄ እስካሁን ምላሽ ሊሰጥ አልቻለም። ለፌደራል መንግስትም ጉዳዩን ለሚመለከታቸው አካላት ጥያቄውን አቅርበውላቸው ነበረ። ያ ጥያቄ እየተመለሰ አይደለም። እንግዲህ ይህን ሰበብ ተደርጎ ነው አማራ ህዝብን መሬትህን ተወረርክ በሚል ቅስቀሳ ነው እንግዲህ ወደ ግጭት ሊገቡ የቻሉት ሁለት ህዝቦች። እና ጥያቄውን ላለመመለስ የሚጥሩ አካላት በአማራ ህዝብ ስም ህገ ወጥ ቡድኖችን በማደራጀት ይህ ጥያቄ እንዲታፈን የሚያደርጉ አካላት እንዳሉ ግል መግለጽ ይፈልጋለን። አስተያየት ሰጪው አክለው የክልሉ ልዩ ሀይል ፖሊስ ለአንድ ወገን ወግኖ በቅማንት ህዝብ ላይ ጥቃት እያደረሰ ነው ይላሉ። ትንኮሳዎች በመጀመሪያ ላይ ተፈጠሩ። እነዛን ትንኮሳዎች መንግስት ገብቶ ማረጋጋት ሲችል ልዩ ኃይል ብሎ ያሰማራቸው አካላት ለምሳሌ የአማራውን ህዝብ ወግ ነው ማለት ነው የቅማንት ህዝብ አርሶ አደሮች ላይ ነው ጥቃት እየፈጸሙ ያለ። ይህን ተከትሎም ያው በተለያዩ መገናኛ ብዙኃኖች ታማኒነት፣ የሌላቸው መረጃዎች ለህዝብ እየወጡ ነው። እሱ ምንድን ነው በተለይ አሁን ባለፈው ከኢቲቪ ጀምሮ እስከ አማራ ክልል መገናኛ ብዙኃን እስከ ዋልታ ጀምሮ የተዘገቡ መረጃዎች ሙሉ ለሙሉ ተአማኒነት የሌላቸው ናቸው። በቅማንት ህዝብ ስም በህቡ የተደራጁ በወጥ ቡድኖች ተብሎ ነው የተዘገበው። ነገር ግን አሁንም የቅማንት ህዝብ በጥያቄው ምክንያት ቁርሻዎች ተፈጠሩ። እነዚያም ቁርሻዎች ለህዝቡ ራሱን ነው የተከላከለው እንጂ ጥቃት ለመፈጸምም አልተዘጋጀም፣ ጥቃት ለመፈጸምም አልሄደም። አርሶ አደሮች ራሳቸውን ነው የተከላከሉት እንጂ የተደራጀ ቡድንም የለንም። የህዋት ተላላኪዎች ናቸው በሚል አሉባልታ ወሬ ነው እንግዲህ። አሁን ህዝቡ በነገራችን ላይ እንዲህ አይነት ስሞች እኔ ለምን እንደሚሰጡ አይገባኝም። ህዋ የባሌንም ወይም ደግሞ የአዴፓ አንድ አጋር ድርጅት ነው ማለት እንግዲህ፣ ክብስ ናቸው እነዚህ ሁለቱ ያን ያንተራርቀው ስላልሆኑ ማለት ነው። የክልሉ ሰላምና ደህንነት ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ ደግሞ ፉከቱን እየፈጠሩ ያሉት ክልሉን ለማተራመስ ገንዘብ ተከፍሏቸው የሚሰሩ አካላት ናቸው ይላሉ። መነሻው በአማራ ክልል ሰላምና መረጋጋት እንዳይፈጠርና ተገቢ ስራውን እንዳይሰራ ለማድረግ ተቀናጅቶ በየትኛውም አቅጣጫ ተልዕኮ ተሰጥቷቸው እየተንቀሳቀሱ የሚገኙ ሀይሎች የሚያደርጉት ሴራ ነው። በተለይ ደግሞ ከስልጣን የተገለለውና ወደ ስልጣን ለመመለስ እንደገና ያለ ልዩ ሀይሉን አቅሙን ተሟሟጦ ሊጠቀም የሚፈልገው ሀይል በዚህ በምዕራብ ጎንደር አካባቢ በአፋርና አጎራባች አካባቢዎች በዚህም ምክንያት ያው በርካታ ቤቶች ተቃጥለዋል እኛም ጋር ወደ ሰባ ቤቶች ተቃጥለዋል። ወደ ስድስት ወፍጮች ተቃጥለዋል። አፋር አካባቢን በከሚሴ ልዩ ዞን ወደ ሀያ ስድስት ቤቶች ተቃጥለዋል። ሶስት ሰዎች ህይወታቸው አልፏል። አንድ አፋር ወደ ቶሮሞ እንዲህ ይሆን ተብሎ ተደራጅቶ ታቅዶ ይህንን ህዝብና ይህንን ሀገር ለማፍረስ በሚታትሩና በሚተጉ ሰዎች የመጣ ነው። መነሻ ይሄ ነው። ብዙ ሰዎች የቅማንት አስተዳደር የአማራ ህዝብ እና መንግስት ጨፍልቆት ነው ብሎ ያስባሉ። ውሸት ነው። ውዝግብ እየተነሳባቸው ባሉ ሶስት ቀበሌዎች የሚኖሩ አብዛኛዎቹ የቅማንት ህዝብ ሲሆኑ ለአራት ዓመታት ያህል ከመንግስታዊ መዋቅር እራሳቸውን ያገለሉ፣ ወታደራዊ ስልጠናም ሲሰጥባቸው የነበሩ ናቸው ይላሉ። ሶስት ቀበሌዎች አሉ በአብዛኛው የቅማንት ነዋሪዎች የሚኖሩባቸው ግን ደግሞ በጥቂቱ ደግሞ የአማራ ተወላጆች የሚኖርባቸው አካባቢዎች ናቸው። እነዚህ ሶስት ቀበሌዎች ቅማንት በአብዛኛው የሚኖሩባቸው በጣም የራቁ በመካከሉ ደግሞ ሰፊ የአማራ ማህበረሰብ የሚገኝበት ነው። እነህ ቀበሌዎችን ያው እስካልተመለሱ ድረስ መንግስት የሚባለውን አናቋቋም ብለው ነው በአካባቢ ያሉት ሰዎች እንትን የሚያደርጉት። ስለዚህ እነህ ሶስት ቀበሌዎች እነ ጁባይ፣ ሌንጫ፣ ቃና የሚባሉ አካባቢዎች ናቸው። እነህ ቀበሌዎች ጋር የተደራጀ ስልጠና ይካሄዳል። የተደራጀ ድጋፍ የሚደረግላቸው ይችላል እና ከዚህ ተነስቶ ነው አካባቢ የማተራመስ ስራ እየተሰራ ያለው ስለዚህ እነኚህ ለሶስት እና ለአራት አመታት ደግሞ ያው ከኖርማል የአስተዳደር መዋቅር ውስጥ ወጣ ብለው እና ፈንግጠው ያሉ እንትኖች ናቸው እና አሁንም እነህን ስርአት ና ምልክ ለማስያዝ ነው ስራ እየተሰራ ያለው ስለዚህ ይሄ ሁኔታ ደግሞ እንዲቀጥል የሚፈልጉ ወገኖች አሉ በቃ አመራው አስበው የራሱን ጉዳይ በራሱ መንገድ እንዳያይ እና እንደ ሀገር ደግሞ የሚፈለግበትን አስተዋጽኦ እንዳይከፍል በራሱ አጀንዳ አስሮ እዚህ ማቆም ነው የሚፈለገው ና እኛ ደግሞ ከዚህ ለመውጣትና ና ያው እንደ ሀገር የበኩላችን አስተዋጽኦ ለማድረግ እየሰራ ያለ ነው። ብርጋዴል ጀኔራል አሳምነው በስተ መጨረሻ በሁለቱም ወገኖች ቅሬታ ስለተነሳባቸው የጸጥታ አካላት የተናገሩት ነገር ቢኖር በምንፈልገው ፍጥነትና ሁኔታ ጋር አለመገኘቱ ግልጽ ነው ነው ያያ ክፍተቱን ፈጥሯል። በእንቅስቃሴያችን ተቀናጅቶ ነው ላይ ስለዚህ ደግሞ ያው እናርምና እናስተካክለን ያው እንሄድበታለን ብዬ አስባለሁ። እዚህ አካባቢ ያው በተለያየ መ ፍላጎች ያላቸው ግለሰቦች ሊኖሩ ይችላሉ። እንደ ተቋም ግን የሀገር ተቋም። ስለዚህ እነ ጋ ስህተት የሚታይ ከሆነ ደግሞ እኛ እናርመዋለን ራሳችን የማንም ጣልቃ ገብነት ሳንፈልግ። በእነዚህና በተያያዥ ጉዳዮች የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ወይዘሮ ላያ ካሳን በስልክ ባናገራቸውም በወቅታዊ ጉዳዮች ምክንያት ስራ ስለበዛብኝ ዛሬ አልችልም፣ በሌላ ጊዜ ልንነጋገር እንችላለን ብለዋል። መልሳቸውን እንዳገኘው የምመለስ ይሆናል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን አመሰግናለሁ። አሁን ሳምንታዊው አፍሪቃ ነክ ርዕሶች ይቀርባል። አዘጋጅና አቅራቢ አዳነች ፍሳሐዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ዲሞክራሲያዊ አብዮት ተስፋና አደጋ እንዳለው ተዘገበ ኒጀር ከመኖሪያቸው የተፈናቀሉ ሰዎችን ለመጠበቅ ሕግ ማውጣቷ ታወቀ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። የኢኮኖሚስት መጽሔት ድረገጽ የኢትዮጵያ ዲሞክራሲያዊ አብዮት ተስፋና አደጋ በሚል ርዕስ ባወጣው ጽሑፍ በሕዝብ ብዛት ከአፍሪካ ሁለተኛዋ በሆነችው ኢትዮጵያ ዙሪያ ከአንድ ዓመት በፊት የማይታሰቡ የነበሩ ክስተቶች አሁን የሚዘወተሩ ሆኗል ይላል። በቅርቡ አዋሳ ውስጥ ንጋት ላይ የአካባቢውን ባንዲራ ደረብ ያደረጉ ወጣቶች የሲዳማ ነጻነት ንቅናቄ የተባለውን አማጺ ቡድን ሲቀበሉ ታይቷል። በውጭ አገራት የነበሩትን የአማጺያኑ መሪዎችን ለመቀበል ተሰባስቦ ይዘምሩ እንደነበረ ጽሑፉ አውስቷል። ወደ አዋሳ በሚያመራው አውራ ጎዳና ደግሞ የክልል ድንበር መሆኑ በቅጡ በማይለይበት ቦታ ላይ የኦሮሞ ነጻነት ግንባር አርማ ይታያል ሲል ጽሑፉ ጠቅሷል። ጠቅላይ ሚኒስትር አብይ አሕመድ ስልጣን ይዘው ከኤርትራ ጋር የሰላም ስምምነት በመፈረማቸው በብዙ ሺህ የሚቆጠሩ እስረኞች በመፈታታቸው በውጭ ሆነው የትጥቅ ትግል ያካሄዱ የነበሩ አማጽያን ወደ ሀገራቸው እንዲገቡ በማመቻቸታቸው ሰፊ የህዝብ ድጋፍ አግኝተዋል። ሆኖም ትልቅ ተግዳሮት ገጥሟቸዋል ይላል የኢኮኖሚስት መጽሔት ድረገጽ። የዘር ብሔረተኝነትና ግጭት እየተስፋፋ ሄዷል። የኢኮኖሚው እድገት ፍጥነት አዝግሟል። ጠቅላይ ሚኒስትሩ ያላቸውን ህዝባዊ ድጋፍ መሰረት በማድረግ ሀገሪቱን በማስተባበር ወደ ፍትሐዊ ምርጫ ሊያመሯት ከቻሉ ነው ሁኔታዎች መልክ ሊይዙ የሚችሉት ሲል የኢኮኖሚስት ጽሁፍ ያወሳል። ኢህአዴግ ሰብአዊ መብት ባለማክበርና የፖለቲካ ምህዳር በማጥበብ ቢታማም የኢትዮጵያ ኢኮኖሚ እያደገና እየሰፋ ሄዷል። ብዙዎች እንደ ቻይና ሁሉ የዲሞክራሲ አልባ እድገት ተምሳሌት አድርገው አይተውታል። ከቅርብ ዓመታት ወዲህ ግን የኢትዮጵያው እድገት መጠን ዘላቂነት ላይ ጥያቄ ሲነሳ ቆይቷል ይላል ኢኮኖሚስት መጽሔት ላይ የወጣው ጽሑፍ። አብዛኛው እድገት የተገኘው መንግስት በመንገድ ሥራ፣ በኢንዱስትሪ ፓርኮች፣ በግዙፍ የመብራት ኃይል ማመንጫ ግድቦች ግንባታና በአየር መንገድ ላይ የሚያውሉ ገንዘብ ነው። መንግስት ይህ ሁሉ የሚያወጣውም በአብዛኛው በብድር በተገኘ ገንዘብ ነው። ጠቅላይ ሚኒስትር አብይ ነጻና ፍትሐዊ ምርጫ ለማካሄድ ቃል ገብተዋል። በተቃውሞ ሲሳተፉ የነበሩትን ብርቱካን ሚደቅሳን የምርጫ ቦርዱን እንዲመሩ ሾመዋል። የሰብአዊ መብት ጠበቃን የጠቅላይ ፍርድ ቤት ዋና ዳኛ እንዲሆኑ ሰይመዋል። ሰላማዊ ተቃውሞን ወንጀል የሚያደርጉ ህጎችን ለማሻሻል የህግ ባለሙያዎች እየሰሩ ናቸው ሲል ኢኮኖሚስት መጽሔት ድረገጽ ላይ የወጣ ጽሑፍ አውስቷል። ይሁንና የለውጡ ሂደት ከቁጥጥሩ ውጭ እንዳይሆን ያሰጋል። ጠቅላይ ሚኒስትር አብይን ስልጣን ላይ ያወጣው ህዝባዊ ተቃውሞ በርካታ ኢትዮጵያውያን መንግስቱን ህጋዊነት ያለው አድርገው እንደማያዩ አሳይቷል ሲል ጽሁፉ አስገንዝቧል። በኦሮሚያና በአማራ ክልል ያሉት በአስር ሺዎች የሚቆጠሩ የወረዳ ባለሥልጣናት የተቀየሩ ቢሆንም የወጣቶቹን ተቃውሞ ሊቆጣጠሩ እንዳልቻሉ ጀዋር መሀመድ መግለጹን ዘገባ ወስቷል። በዚህ ምክንያትም ወጣት ወንዶች የጎበዝ አለቃነት ሚና እየተጫወቱ መሆናቸውን ኢኮኖሚስት ላይ የወጣው ዘገባ ገልጿል። ለኢትዮጵያ ለመረጋጋት ትልቅ አደጋ የሆነው በተለያዩ ዘሮች መካከል የሰፈነው ውጥረት መሆኑን ዘገባው አመላክቷል። ሐዋሳ ላይ በርካታ የወላይታ ተወላጆች በህይወት በእሳት ተቃጥሎ እንደሞቱ ዘገባው ጠቁመዋል። ሁለት ሺ አምስት መቶ የሚሆኑት ሐዋሳ ከሚገኙት መኖሪያ ቤቶቻቸው እንዲፈናቀሉ ተገደዋል። ካለፈው መያዝያ ወር አንስቶ አብዛኛዎቹ ጌዶዎች ቤት አልባ ሆነዋል። ከቅርብ ጊዜያት ወዲህ በብዙ መቶ ሺዎች የሚቆጠሩ በኦሮሚያና በቤኒሻንጉል ጉሙዝ ድንበር አካባቢ ከመኖሪያቸው ተፈናቅለዋል። በያዝነው ዓመት ከ1.2 ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ለመሸሽ ተገደዋል። አንዳንዶቹ መሳሪያ እያከማቹ ናቸው። አንድ ባህር ዳር ያለው ወጣት ሰዎች በብዛት መትረየስ እየገዙ ናቸው ማለቱን ዘገባው ጠቅሷል። የትግራይ ወጣቶች ደግሞ መሳሪያና ስልጠና እንዲሰጣቸው ጥሪ እያቀረቡ ናቸው። ስለሆነም ትርምስና የሀገር መፍረስ ሊከተል እንደሚችል አንድ ባለሥልጣን ተናግረዋል ይላል በኢኮኖሚስት ላይ የወጣው ጽሑፍ። ይህን መሠረት በማድረግም ጠቅላይ ሚኒስትር አብይ ዲሞክራሲ ማለት ስርዓት አልበኝነት ማለት እንዳልሆነ ማሳየት ይኖርባቸዋል ሲል ኢኮኖሚስት ላይ የወጣው ጽሑፍ አስገንዝቧል። ሮይተርስ የዜና አገልግሎት ደግሞ ኒጀር ከመኖሪያቸው የተፈናቀሉ ሰዎችን ለመጠበቅ ሕግ ማውጣቷን፣ ይህ ከአፍሪካ የመጀመሪያ መሆኑን ዘግቧል። አዲስ ሕግ የወጣው ግጭትን በጎርፍ መጥለቅለቅንና ድርቅን ሸሽተው የተሰደዱትን ሰዎች ለመጠበቅና ለመርዳት የሚያስችል ብሔራዊ ሕግ ማውጣቷን ነው። የአገሪቱ መንግሥትና የተባበሩ መንግሥታት ድርጅት ትላንት ያስታወቁት መንግሥት እንደሚለው አንድ መቶ ሰባ አራት ሺህ የሚሆኑ ተፈናቃዮች በምዕራብ አፍሪካዊቱ አገር ይኖራሉ። አብዛኛዎቹ ተፈናቃዮች የተጠለሉትም ሙስሊም አማጺያን ከማሊና ከናይጄሪያ በሚሻገሩባቸው አካባቢዎች ነው። የአገሪቱ ብሔራዊ ሸንጎ አዲሱን ሕግ ባለፈው ሰኞ በሙሉ ድምፅ ማጽደቁን የሮይተርስ ዘገባ አውስቷል። ይህ አሃዝ ግጦሽና ውሃ ፍለጋ ከመኖሪያቸው ውጪ የሚንቀሳቀሱትን እንደማያካትት የኒጀር የሰብአዊ ተግባርና የአስቸኳይ ጊዜ አያያዝ ሚኒስትር ለዋን ማጋጂ መናገራቸውን ዘገባው ጠቅሷል። ኒጀር በተጨማሪም በሊቢያ በኩል አውሮፓ ለመግባት ሲሉ ሊቢያ ታስረው ለነበሩት ስደተኞችም በሯን ክፍት አድርጋለች። እስካሁን ባለው ጊዜ የተባበሩት መንግሥታት ድርጅት ከ2000 በላይ የሚሆኑ ስደተኞችን ከሊቢያ ወደ ኒጀር አሸጋግሯል ሲል ሮይተርስ የዜና አገልግሎት ላይ የወጣው ዘገባ አስነብቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህን አቆዩን። የመጨረሻው ቅንብር እሰጥ አገባ ነው። ኢትዮጵያውያንና ትውልደ ኢትዮጵያውያን በአውሮፓ የተባለው ቡድን የፍራንክፈርቱን የቆንስላ ጽፈት ቤት ይሞግታል። መንሴ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአውሮፓ የሚኖሩ ኢትዮጵያውያን በጎበኙበት ወቅት የአቀባበል ዝግጅትና መስተንግዶ ስህተት ነበረው የሚል ነው። አሉላ ቀደም ሲልም ሁለቱን ወገኖች አነጋግረህ ነበር። ትክክል ነው ሰለሞን። ሙግቱ ቀጠለ እንጂ አላበቃም። የማኅበረሰብ ቡድኑ ተወካዮች፣ የቆንስላ ጽህፈት ቤቱ በዚያ ቃለ ምልስ ላይ ያለውንም ትክክል አይደለም ስህተት ነው ይላሉ። ባጭሩ ጉዳዩን ለመደምደም አነጋግረናቸዋል። የሙሉ ስሜ ምህረት አብ ሙሉ ጌታ ኃይሌ ይባላል። በፍራንክፈርት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ቆንስል ጄኔራል ነኝ ስሜ ስዩም ሀብተ ማርያም ነው። የሰብአዊ መብት ተከራካሪና አሁን ከኮንሱላቱ ጋር በአለን ጉዳይ የኢትዮጵያውያንና ትውልደ ኢትዮጵያውያን ህብረት አውሮፓ የሚለውን ድምፅ ነው ማስተጋባት። አመሰግናለሁ። እንግዶቼ የሁለታችሁንም ቀደም ብዬ እንደጠቆምኩት የልዩነታችሁ መሰረት በቅርቡ በፍራንክፈርት ከተማ የተካሄደው ጠቅላይ ሚኒስትር አብይ አህመድን ለመቀበል ይልቁንም ደግሞ ከእርሳቸው ጋር ለመወያየት በተካሄደው መድረክ ላይ ነገሮች የተካሄዱበትን መንገድ ባለመስማማት ነው፣ በተለይ የና አቶ ስዩም ወገኖች ቅሬታችሁን ያቀረባችሁት እስኪ ባጭሩ ያሳሰቡን ያልተቀበልናቸው ያልተስማማንባቸው መሆን ያልነበረባቸው ያላችሁትን ስህተት ነው በሚል በጽሁፍ የላካችሁልን ባጭሩ ይግለጹልን። አቶ ስዩም፣ አመሰግናለሁ። አሉላ፣ አቶ አለባቸው ደሳለኝን በተመለከተ ካውንስለሩ አቶ መረተባብ የተናገሩት እንዲሁም የለንደን መልእክተኞች በአጠቃላይ በተመለከተ የተናገሩት ሙሉ በሙሉ ስህተት ነው። ከፍራንክፈት በደረሳቸው ትዕዛዝ አምስት ሰው አምስት ጥያቄ እንዲያቀርብ የታዘዙት ወይም በፍራንክፈርት በወጣ ትዕዛዝ ነው። ከዛም በኋላ ያተቀይሮ ሁለት ጥያቄ ይሁን አንድ ሰው ያንብበውም ሲሉ እሺ ብለው ነው የተቀበሉት። የሚያሳዝነው ነገር እዛም ከደረሱ በኋላ መግባት አልቻሉ። አቶ አለባቸው ደሳለኝ ራሳቸው እንደገለጹት አቶ መረታብን ባጅ መግቢያ በሚጠይቁበት ጊዜ ከለንደን ብሪታንያ ድረስ ተጉዘው እኔ ባጅ አዳይ አይደለሁም ብለዋቸው ነው እንደሄዱ የመሰከሩት እና በዛ በኩል ያቀረቡት ለሙሉ በሙሉ ስህተት ነው እስከ መጨረሻው ድረስ የተሰጣቸውን ትዕዛዝ ነው የተቀበሉት እንጂ አምስት ሰዎች አንዳንድ ጥያቄ እናቀርብ ያሉት ስህተት ነው። ይህ ስማቸው ከኤምባሲው ተጽፎ የሚጠይቁት ጥያቄ በሙሉ ተልኮላቸዋል። ከዛ ቀጥሎ ደግሞ የፕሮግራሙ ቀጥታ መበላሽት ከጅምሩም ራሱ ላስተዋለ እንደዛን የሚሄድ የሚያስታውቅ አይነት ሁኔታ ነበር የነበረው። የተመረጡት ኮሚቴ የተባሉትም ሙሉ ለሙሉ መስራት የሚችሉትን መስራት አልቻሉም። ግን አቶ ምህረት አብ ናቸው ለዚህ ሁሉ ዋናው ኃላፊ እና ከእሳቸውም ጀርባ ያሉት ያደራጁት ቡድን ሊኖር ይችላል አብሯቸው የሚሰራ ማለት ነው። ብዙ አዳዲስ ሰዎች ነበር ይታየ ነበሩት ያ ነው ሬስፖንሲቢሊቲ መውሰድ ያለበት። መልካም አቶ ምህረት አብ በአቶ ስዩም በኩል የቀረበውን ተከታትለዋል። ምንድን ነው የእርስዎ መልስ? እንደምን ይመልሱታል? እንግዲህ አቶ አሉላ ይሄንን ጥያቄውን በተመለከተ ጠያቄዎችን በተለይ ከለንደን የመጡትን ጠያቄዎች በተመለከተ አሁን አቶ ስዩም ያቀረበው የፈጠራ ወሬ ነው። ይቅርታ ይደረግልኝና ምናልባት ለቃላቱ እኛ እንደ አውሮፓ ሚስዮን እዚህ ሁለት አይነት የተሰበሰብ ነው። ሰብሳቢያችንም ክብርት አምባሳደር ብርቱካን ነበሩ። ዲያቆን ዳንኤልም በተገኙበት ነው እንደ ሚስዮን መሪዎች የተስማማ ነው ከእያንዳንዱ አገር አንዳንድ ጠያቂ እንዲላክ ነው ይሄንኑ ለንደን ያለውም ኤምባሲ ኃላፊነቱን ይዞ ሄዶ እንዲያስፈጽም ነው የተነጋገር ነው። ይሄ ጥያቄም በሚመጣበት ሰዓት ከለንደን የመጡት አምስት ጥያቄዎች ናቸው። ጥያቄዎቹም አምስት ነው የነበሩት። ይህንን በይዘው በሚመጡበት ሰዓት የተነገራቸው የተሰጠን ኃላፊነት ከጊዜውም እጥረት አንፃር ለአንድ ጥያቄ አንዳንድ ሰው አንመድብም። ለአንድ ሀገር ለሚመጡ ጥያቄዎች አንድ ሰው በዛ አይነት ነው። መድረኩም ላይ ሰዎቹ በሙሉ ወጥተው ጥያቄ ሲጠይቁ የነበረው እና በጽሁፍ እናንተ ጋር ደርሷል። ሌላም ሌላም ነገር ብለዋል አቶ ስዩም በጽሁፍ ሊቀርብ ይችላል፣ ግን እውነታውን አይደለም። ጽሁፉም እውነታውን ይዞ መቅረብ ነበረበት። አሁን አቶ ስዩም ያቀረቡት ነገር ኮምፕሊትሊ ትክክል እንዳልሆነ መልሼ ማረጋገጥ ፈልጋለሁ። ይሄንን ማስረጃ ማግኘት ከተፈለገ ለንደን ካለው ሚስዮን ማረጋገጥ ይቻላል። ከኮሚቴያችን ሰብሳቢም ከአዲስ አበባ ከክብር ሚኒስትር ዴታዋም ቢሆን ዲያቆን ዳንኤልም ደውሎም ሆነ ብሎ ማረጋገጥ ይቻላል። ይሄ ምንም እኛ የምንደብቀው ውሸት አይደለም። አሰራሩ ይህንን ይመስላል። ሌላው የተመረጡት ኮሚቴ የተባለው እኛ እንግዲህ ከጀርባ ከየት እንደመጡ የተባለውን ነገር አናቅም። አቶ ስዩም እነ ማንን ለማለት እንደፈለጉ አልገባንም። እኛ በወቅቱ ስራ ላይ የነበረው ባጅ ይዘው የነበሩ የኑሳን ኮሚቴ አባላት እና የአካባቢ ኮሚቴ አባላት ናቸው። ከበስተጀርባ የነበረ ማንም ድርጅት ወይም ግለሰብ አልነበረም። ስራው በሙሉ የተሰራው በነበሩት በሚታወቁት አካላት ናቸው። እዚህ ፍራንክፈርት ብቻ ሳይሆን በየከተማው የኑሳን ኮሚቴ አባላት ተቋቁሞ ስራቸውን ሲያከናውኑ ነው የነበረው እና እውነቱን ይዘን ብንናገር የተሻለ ይሆናል። መልካም፣ አቶ ስዩም ለእርሶ ነው እድሉን የምሰጠው። አቶ ምህረት አብ ከጠቅላይ ሚኒስትሩ ጋር የመጡ ሁለት ስርዓቱን በማዘጋጀት ውስጥ የሚሳተፉ ሰዎችንም በዋቢነት ጠቅሰዋል። አምባሳደር ብርቱካን እና ዲያቆን ዳንኤል ክብረትን እርሶ በቅሬታ ካቀረቡት የተለየ ነው የሚሉትና ምን ይመልሳሉ? ይሄ አባባል ፈጽሞ የፈጠራ ነው በፍጹም መሰረት የለውም ነው የሚሉት እንደሰሙት? አዎ፣ በጣም አስገርቦኛል። እኔ የሰብአዊ መብት ተከራካሪ ነኝ። ማስረጃ ካልሆነ በስተቀር እንኳን አላውቅም ምናልባት ዲፕሎማቶች አንድ ሊጠቀሙ ይችሉ ይሆናል እዚህ ላይ ማለት የምንፈልገው ወይዘሮ ብርቱካን እንደተባበሩ እኔም ማስረጃ አለኝ እንደውም ከየለን ገኑ እንደ አሊጌሽን ያገዟቸው ነው ማቀው ብዙም ሰዎች ሲያመሰግኑ ሰምቻለሁ እዛ ላይ አይደለም ጥያቄ አለው ግን እዚህ በዋናነት ሁሉን ነገር ብዙ ሀላፊነት ወስደው ይሰሩ የነበሩት አቶ መረታም ናቸው እና ሁለተኛ ከጀርባ ያሉ ሰዎች ወይም ቡድን በሚባልበት ጊዜ ብዙ ነገር እንደታየው እሳቸው ያደረጉት ነገር ነው መጨረሻ ላይ ግን ሌሎቹም አብረው እንደተካፈሉ አድርገው ነው ለማቅረብ የሚሞክሩት። ስለዚህ ሙሉ ኃላፊነት መውሰድና ይቅርታ መጠየቅ ለዛም ኃላፊነት መውሰድ ያስፈልጋል። ለምሳሌ የሀገር ሀብት አውዳሚ በሆነ ሁኔታ በመጀመሪያ ብዙ ኢትዮጵያውያኖች በማታ ላይ ለሁለተኛ ጊዜ ከጠቅላይ ሚኒስትሩ ጋር ለመገናኘት ፕሮፌሽናል እዚህ ያሉ ከአውሮፓ የመጡ ዳሊጌሽኖች ፈልገው ነበር። ያ ጥያቄ ብዙ ጊዜ ቀርቦ ነበር። ያ እንደሌለ በተደጋጋሚ ተነግሮ የሀገር ሀብት አውዳሚ በሆነ መልኩ በጣም ውድ የሆነ ሆቴል ፍራንክፈርት ውስጥ ፍራንክፈርተር ሆፍ አምስት ነው፣ ስድስት ስታር ነው የራት ግብዣ ተደርጎ ቲኬት ሁሉ የእርሶ ሹፌር ነበር የሚያድለው። ለዚህ በቂ ማስረጃ አለ። የግብዣ ወረቀቱንም ለቮይስ ኦፍ አሜሪካ ልክ ያለው ወደ ኋላ ትንሽ መለስ ስብል ግን የለንደኑ ኤምባሲ ላሉት እሱንም ማስረጃ የጥያቄዎቹ ስም ከእናንተ ጋር የወጣውን ከነ ማስረጃው በቪኦኤ እጅ ይገኛል እና የለንደኑ ኤምባሲ ከዚህ የተለየ የሚያረጋግጠው የለም። ወደ ፍራንከርት ስመለስ ግን ይህን ሁሉ ውሳኔ ያደረጉት እርስ ሆኖት እንደዚህ አይነት ውድ ሀብት የሀገር ሀብት ፈሶበት ውድ ሆቴል ተከራይተው የራት ግብዣ ከሁሉ ከአቀነባበሩ ጀምሮ ጠቅላይ ሚኒስትሩ በዛ ላይ አልተገኙም። ከስሮን የቀረው ማን እንደሚከፍለው ብናውቅ ሁሉ ደስ ይለናል። እኝህን የጠቀስኩበት ምክንያት በአንድ በኩል እንዴት የሀገራት እንደሚወድም፣ ሁለተኛ ሁሉን ነገር እርሶ ይመሩት እንዴት እንደነበረ ኮሚቴ የሚባለው እንደተቀጥላ ነው እንጂ ለፉ እንጂ ሰዎቹ ትላንት በሰጡትም ፕሬስ ኮንፈረንስ በሌላ ሚዲያ እንደተመለከትኩት ወደ እነሱ እየመሩ ኳሱን እያቀበሉ እነሱ ነበሩ መልሰጡ የነበሩት እና ብዙዎቹም አልተዋጠላቸውም። እና ኮሚቴው ምን እንደሆነ ሁላችንም ስለምናውቀው በፊት ለፊት ወጥተው ለተሰራው ነገር ሙሉ ኃላፊነት ወስደው ይቅርታ ቢጠይቁ ነው የሚሻለው። ይሄን ነው ምነግሮት አቶ ምህረት አብ ጥሩ ነው አይዶን ነው። አቶ ስዩም ከምን ተነስተውን የአይነት እንትኖችን የሚያቀርቡት ያሉት ነገሮችን ወደ ሀቅ ወስደናቸው ብናወራው ነው የሚሻለው እና ከእኛ ጀርባ ማንም አልነበረም። ይሄንን እንደገና አስረግጬ ለመናገር እፈልጋለሁ። ማንም ከጀርባ በግለሰብም በድርጅትም የነበረ አካል የለም። ስራው በሙሉ ሲሰራ የነበረው በነበረው በተቋቋመው ኮሚቴ ነው። ሌላው አሁን መጨረሻ ላይ ያነሱት በኢሳት ላይ የተካሄደ ኢንተርቪው ነበረ ከአስተባባሪ ኮሚቴ አባላት ጋር። እሱን ነው እሳቸው የሚጠቅሱት። እርስዎ ኳሱን እየወረወሩ እነሱ ሳያምኑበት አሉ እንግዲህ አሁን ጊዜው ተለወጠ ነው። እዛ ላይ ኢንተርቪው ሲሰጡ የነበሩት ከዚህ በፊት ኢትዮጵያን በመቃወም እዚህ ውጪ በተቃዋሚነት ሲንቀሳቀሱ የነበሩ አቶ ስዩም ራሳቸው የሚያውቋቸው የሃይማኖት አባት የሃይማኖት መሪዎች የሆኑ ሰዎች እንዴት አርጌ እኔ ሳያምኑበት ላስገድዳቸው እንደምችል እና በእኔ የተገደው ሳያምኑበት መልስ ሲሰጡ ያየ ሰው ይፈርዳል። ይሄ ልቦናና ማስተዋል ላለው ሰው ኢንተርቪውን የኢሳትን ኢንተርቪው አይቶ እውነት እነዚህ ሰዎች ሳያምኑበት ነው ወይ መልስ የሰጡት በእኛ አስገዳጅነት ወይም እኛ ኳሱ ነ እነሱ ወርውረን ነው የሚለው። አድማጮች፣ ክርክሩ ተጋግሎ ይቀጥላል። ሰዓቱ አለቀ። አሁን የፕሮግራም ማሳሰቢያ። አዴፓና ኦዴፓ ስትስማሙ ስልጣን በተመለከተ እንዴት ነበረ ዩናይትድ ስቴትስን በመጎብኘት ላይ የሚገኙት የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ናቸው የሰማችኋቸው። በነገው ምሽት ጠብቋቸው። በእኛ በኩል አበቃን። ሰላም ደህና ደሩ። ትግርኛ ይቀጥላል። <laughs> © bf